በቅድሚያም አርዕስተ ዜና የዩጋንዳ የረዥም ዘመን ፕሬዝዳንት ዮሪ ሙሴቬኒ ለዳግም ፕሬዝዳንታዊ ምርጫ እወዳደራሉ አሉ። የሚወዳደረውም ሀገሪቱን ከድህነት አላቅቄ መካከለኛ ገቢ ያለው ማህበረሰብ ለመፍጠር ነው ብሏል። የአልቃይዳው መሪ የነበረው የቢንላድን ቤተሰቦችን አሳፍራ ነበር የተባለች የግል አውሮፕላን እንግሊዝ ውስጥ መከስከሷ ተገለጠ። በኢራቅ የሚገኘው የኩርዶች ግዛት ፕሬዝዳንት ማሱድ ባርዛኒ የቱርክ አየር ኃይል ዛርጋላ ላይ የተባለው መንደር ከአየር በቦምብ መደብደቡን ዛሬ አወገዙ። ዜናው በዝርዝር አፍሪቃውያን ስደተኞች ፈረንሳይ ድንበር ላይ በሚገኘው የውስጥ ለውስጥ የባቡር መተላለፊያ አድርገው ወደ ብሪታንያ ለመሻገር ትናንት ሌሊት ለዛሬ አጥቢያ ከፖሊስ ጋር መፋጠጣቸው ተሰማ። የፈረንሳይ ፖሊስ ዩሮተነል በተባለው የውስጥ ለውስጥ የተሽከርካሪ መተላለፊያ ወደ ብሪታንያ ለማቅናት ካሌ ከተማ ውስጥ ሦስት መቶ ሙከራዎች መደረጋቸውን ገልጧል። በመተላለፊያ ዋሻው በሚከንፉ ባቡሮች ላይ ተንጠልጥሎ ለመሻገር በአካባቢው ወደ 800 የሚጠጉ ስደተኞች መቁጠሩን ፖሊስ አክሎ ጠቅሷል። ከትናንት ወዲያ ሌሊት በመተላለፊያ ዋሻው ወደ ብሪታንያ ለመሻገር ወደ አንድ ሺህ ሙከራዎች ተደርገው እንደነበረም ተገልጧል። ካለፉት ሳምንታት አንስቶ በመቶዎች የሚቆጠሩ ስደተኞች ከፈረንሳይዋ ካሌ ከተማ በተሽከርካሪ የውስጥ ለውስጥ መተላለፊያ አድርገው ወደ ብሪታንያ ለማቅናት የሚሞክሩ ስደተኞች ተበራክቷል። በመቶች የሚቆጠሩ ፖሊሶችና የግል ተቀጣሪ የደህንነት ሰዎች ስደተኞቹን ከመተላለፊያ ዋሻውና ከአካባቢው ለማባረር ሙከራ ሲያደርጉ ታይቷል። ካሌ ውስጥ ከተሽከርካሪ መተላለፊያ ዋሻው ብዙም በማይረቅ ስፍራ ወደ ሦስት ሺህ የሚጠጉ ስደተኞች መስፈራቸው ይነገራል። እንደ አካባቢው ባለሥልጣናት ከሆነ ስደተኞቹ በአብዛኛው ከኤርትራ፣ ከኢትዮጵያ፣ ከአፍጋኒስታንና ከሱዳን የመጡ ናቸው። በመተላለፊያ ዋሻው በባቡር ላይ ተንጠልጥለው ወደ ብሪታንያ ለመግባት ሙከራ ካደረጉ ስደተኞች መካከል ካለፈው ሰኔ አንስቶ አስር ሰዎች ሞተዋል። የዩጋንዳ የረዥም ዘመን ፕሬዝዳንት ዩዌሪ ሙሴቬኒ ለዳግም ፕሬዝዳንታዊ ምርጫ መወዳደር እንደሚሹ ትናንት ከመዲና ካምፓላ አስታወቁ። ፕሬዝዳንቱ እንደ ጎርጎሪዮስ አቆጣጠር በ2016 ዓ ም በዩጋንዳ በሚካሄደው ፕሬዝዳንታዊ ምርጫ መሳተፍ የሚሹት የአገሪቱን የኢኮኖሚ እድገት ለማስቀጠል እንደሆነ ተናግሯል። የአገሪቱን ከፍተኛ ሥልጣን ከ29 ዓመት በፊት በኃይል የተቆጣጠሩት ፕሬዚዳንት ዩዌሪ ሙሴቬኒ በምርጫ ዳግም መወዳደር የሚሹት የምሥራቅ አፍሪቃዋ ደሃ አገራቸውን ወደ መካከለኛ ገቢ ከፍ ለማድረግ እንደሆነ አስታውቋል። ፕሬዝዳንቱ ከዚህ ቀደም ለሦስት ጊዜያት በምርጫ ተወዳድሯል። በአካባቢው የጸጥታ ጉዳይ ፕሬዚዳንት ዩዌሪ ሙሴቬኒ የምዕራቡ ዓለም ቁልፍ ወዳጅ መሆናቸው ይነገርላቸዋል። በሱማሊያ በእስላማዊ አማጽያን የሚደገፉ ታጣቂዎችን ለመዋጋት የሰላም አስከባሪ ኃይል ወደ ሱማሊያ በመላክ ቀዳሚው አፍሪቃዊ መሪ ናቸው። ፕሬዝዳንቱ ኪዚ ቤዚጊ ከተባሉት የተቃዋሚ ፓርቲ መሪ ከፍተኛ ፉክክር እንደሚጠብቃቸው ተገልጧል። ፕሬዝዳንት ሙሴቬኒ ለዳግም ምርጫ ለመወዳደር እንደሚፈልጉ ከመግለጣቸው ጥቂት ቀደም ብሎ ኪዚ ቤዚጊ ገዢው ፓርቲ ኢዲሞክራሲያዊ ነው ከፍተኛ ባለሥልጣናቱም ለፕሬዝዳንትነት እንዳልወዳደር መሰናክል እየሆኑብኝ ነው ብሏል። ምንም እንኳን ዩዌሪ ሙሴቬኒ በአብዛኛው የሀገሪቱ ገጠራማ ቦታዎች ዝነኛ ቢሆኑም ዲሞክራሲያዊ አይደሉም ሲሉ ተቃዋሚዎች ይተቿቸዋል። አንዳንድ የተቃዋሚ መሪዎች ፕሬዝዳንት ዩዌሪ ሙሴቬኒ እንደውም አምባገነን ናቸው ሲሉ ቅሬታ ያሰማሉ። ዩጋንዳ ነፃነቷን እንደ ጎርጎሪዮስ አቆጣጠር በ1962 ዓ ም ከብሪታንያ ከተቀዳጀች ወዲህ አንዳችም ሰላማዊ የስልጣን ሽግግር አድርጋ አታውቅም። ራሱን እስላማዊ መንግሥት እያለ የሚጠራው ቡድን ሊቢያ ውስጥ ባደረሰው ጥቃት የተነሳ በዓለም አቀፉ ማኅበረሰብ ሕጋዊ ተደርጎ የሚወሰደው የሊቢያ መንግሥት ቢያንስ አምስት ወታደሮች ተገደሉ። የፍተሻ ኬላ ላይ ትናንት በደረሰው ጥቃት ሌሎች 18 ወታደሮች መጥፋታቸውን የሊቢያ ወታደራዊ ምንጮች አስታውቋል። ራሱን እስላማዊ መንግሥት እያለ የሚጠራው ቡድን በሊቢያ የተከሰተው መከፋፈል አመቺ ሁኔታ እንደፈጠረለት ይነገራል። ህንድ ውቅያኖስ ላይ ሲንሳፈፍ የተገኘው የቦይንግ 777 ስባሪ ለምርመራ ዛሬ ፈረንሳይ መድረሱ ተገለጠ። ስባሪው ከነ ተሳፋሪዎቹ ደብዛው የጠፋው የማሌዥያ ኤምኤች 370 የመንገደኞች አውሮፕላን አካል ሳይሆን አይቀርም ተብሏል። ስባሪው የተገኘው ህንድ ውቅያኖስ ላሬኡኒዮን በተሰኘው ደሴት ላይ ነው። የተገኘው የአውሮፕላን ክንፍ ስባሪ ከጠፋው የማሌዥያ አውሮፕላን ጋር መመሳሰሉ ፍጹም የሚባል አይነት እንደሆነ የማሌዥያ ባለሥልጣናት ተናግሯል። 239 መንገደኞችን አሳፍሮ ከኳላላምፑር ወደ ቤጂንግ ይበር የነበረው የማሌዥያ ኤምኤች 370 ቦይንግ አውሮፕላን ከተሰወረ ዓመት ከመንፈቅ ሊሞላው ነው። ይህ ዶች ቬሌ ሬዲዮ ነው። በኢራቅ የሚገኘው የኩርዶች ግዛት ፕሬዝዳንት ማሱድ ባርዛኒ የቱርክ አየር ኃይል ዛርጋ ላይ የተባለውን መንደር ከአየር በቦምብ መደብደቡን ዛሬ አወገዙ። በትናንቱ ድብደባ ሰላማዊ ሰዎች መገደላቸውን በመግለጥ ሁሉም ወገን ለሰላም ሂደት እንዲሰባሰብ ጥሪ አስተላልፏል። ቱርክ ሶሪያና ኢራቅ ውስጥ የአየር ድብደባ ከጀመረች ሳምንት ተቆጥሯል። የቱርክ አየር ኃይል አሸባሪ በሚል ያገደውን የኩርዶች ሠራተኞች ፓርቲ በእንግሊዝኛ ምህጻሩ ፔኬኬ ታጣቂዎችን ሰሜን ኢራቅ ውስጥ በመደብደብ ላይ ይገኛል። ራሱን እስላማዊ መንግሥት እያለ የሚጠራውን ቡድን እንዲሁም የኩርድ ሸማቂዎችን ሶሪያ ውስጥ እየደበደበ ነው። ፊራት የተሰኘው የፒኬኬ የዜና አውታር በድብደባው ሰላማዊ ሰዎች መገደላቸውን የሚያሳይ ምስል ይፋ አድርጓል። የምስሎቹ እውነተኛነት ግን በሌላ ሦስተኛ ወገን አልተረጋገጠም። በኢራቅ የኩርዶች ግዛት ፕሬዝዳንት ማሱድ ባርዛኒ የፒኬኬ ታጣቂዎች ከሰሜን ኢራቅ ለቀው እንዲወጡ ጥሪ አስተላልፏል። የኦሳማ ቢንላድን ቤተሰቦችን ጭና ተበር ነበር የተባለች አንድ የግል አውሮፕላን ደቡብ እንግሊዝ ውስጥ ትናንት ተከስክሳ አራት ተሳፋሪዎቿ መሞታቸው ተገለጠ። የሳውዲ አረቢያና የብሪታንያ መገናኛ አውታሮች በተከሰከሰችው አውሮፕላን ውስጥ የነበሩት ሰዎች የአልቃይዳ መሪ የነበረው የቢንላድን ቤተሰቦች ናቸው ብሏል። የሳውዲ አረቢያ መንግሥት የአደጋው መንስሔን ለማጣራት ከብሪታንያ ባለሥልጣናት ጋር እየሠራ መሆኑን አስታውቋል። ብሪታንያ የሚገኘው የሳውዲ አረቢያ ኤምባሲ የሟቾቹ አስክሬን ለቀብር በአስቸኳይ ወደ አገሩ እንዲላክም ጠይቋል። የሐምሻየር ፖሊስ የአደጋው መንስሔን ለማጣራት ምርመራ መጀመሩን አስታውቋል። የአፍጋኒስታኑ ታሊባን ቡድን አዲስ አለቃ ሙላ አኽታር ማንሱር በመጀመሪያ የድምፅ መልእክታቸው እስላማዊ ንቅናቄ በተቀናጀ መልኩ እንዲሆን ጥሪ አስተላለፉ። አዲሱ የታሊባን አለቃ መከፋፈል ጠላቶቻችንን ብቻ ያስደስታል፣ እኛንም ለተጨማሪ ችግር ያጋልጠናል ብሏል። አዲሱ መሪ አፍቃሬ ምዕራባውያን ያሉት የአፍጋኒስታን መንግሥትን መፋለሙ እንዲቀጥል ጥሪ አስተላልፏል። ታሊባን ትናንት ይፋ እንዳደረገው ከሆነ ሙላ አክታር ማንሱር የረዥም ዘመን የታሊባን መሪ የነበሩት የሙላህ ኦማር ተተኪ ሆነው ተመርጧል። ታሊባን ቀደም ሲል መሪው ሙላህ ኦማር መሞታቸውን ይፋ አድርጎ ነበር። የአፍጋኒስታን መንግሥት ሙላህ ኦማር ከሞቱ ከሁለት ዓመት በላይ ተቆጥሯል ብሏል። የሙላ አክታር ማንሱር የታሊባን መሪ ሆነው መመረጥ በታሊባን ውስጥ ጭቅጭቅ ማስነሳቱ ተነግሯል። ምናልባትም በዚህ የተነሳ በታሊባን መካከል ክፍፍል ሊፈጠር እንደሚችል ተጠቅሷል። አንዳንድ የታሊባን አባላት የሟቹ የቀድሞ የታሊባን መሪ ልጅ ስልጣኑን እንዲረከቡ ይሻሉ። አንዳንዶች ደግሞ አዲሱ መሪ በሕጉ መሰረት ታሊባኖች ተሰብስበው የተመረጡ አይደሉም ሲሉ ተቃውሟቸውን አሰምቷል። በኔፓል እጅግ ሀያሉ የመሬት ነውጥ ከተከሰተ ከአንድ መቶ ቀናት በኋላም በሚሊዮን የሚቆጠሩ ሰዎች አሁንም ድረስ ቤት አልባ እንደሆኑ ተዘገበ በአካባቢው በሚጥለው እጅግ ብርቱ ዝናብ የተነሳ በአደጋው ለተጎዱት ሰዎች የመጠለያ ቤቶች ግንባታ ላይ መሰናክል መፍጠሩም ተጠቅሷል ከመጠለያ ጦት ባሻገር 370 ሺህ ሕፃናት አስተማማኝ የትምህርት ዕድል አለማግኘታቸው ተገልጧል ወደ ሄማሊያ ተራራ የሚደረገው የአገር ጎብኚዎች ቁጥር እጅግ ማሽቆልቆሉም ተነግሯል። ከሦስት ወራት በፊት በተከሰተው ኃያል ርዕደ መሬት 8800 ሰዎች ማለቃቸው በወቅቱ ይፋዊ በሆነ መንገድ ተጠቅሷል። ከ22000 በላይ ሰዎች መቁሰላቸውም ተዘግቦ ነበር። ከኔፓሉ የመሬት መንቀጥቀጥ በኋላ እስካሁን በአገሪቱ ከ3000 በላይ የመሬት መንሸራተት መከሰቱ ይነገራል። ይህ ከራይን ወንዝ አቅራቢያ የሚተላለፈው ቦን ከተማ የሚገኘው ዶቼቪሌ ሬዲዮ ጣቢያ ነው። ዜናውን ለማጠቃለል አርዕስተ ዜናውን በድጋሚ እናሰማለን። የዩጋንዳ የረዥም ዘመን ፕሬዝዳንት ዩዌሪ ሙሴቬኒ ለዳግም ፕሬዝዳንታዊ ምርጫ እወዳድራለሁ አሉ። የምወዳድረውም ሀገሪቱን ከድህነት አላቅቄ መካከለኛ ገቢ ያለው ማኅበረሰብ ለመፍጠር ነው ብለዋል። የአልቃይዳው መሪ የነበረው የቢንላድን ቤተሰቦችን አሳፍራ ነበር የተባለች የግል አውሮፕላን እንግሊዝ ውስጥ መከስከሷ ተገለጠ። በኢራቅ የሚገኘው የኩርዶች ግዛት ፕሬዝዳንት ማሱድ ባርዛኒ የቱርክ አየር ኃይል ዛርጋ ላይ የተባለው መንደር ከአየር በቦምብ መደብደቡን ዛሬ አወገዙ። ዜናው በዚሁ አበቃ።